የንግድ ሚኒስቴር በተከታታይ ባወጣቸው የተለያዩ ሕጎች ምክንያት የምግብ ዘይትና ስኳር የጫኑ ሁለት መቶ የሚሆኑ አገር አቋራጭ ተሽከርካሪዎች ከአስር ቀን በላይ በድሬዳዋ ጉምሩክ መጋዘን እንዲቆሙ መደረጋቸውን ገለጹ። አስመጪዎቹ አስቀድሞ ባልነበረ መመሪያ ንግድ ሚኒስቴር ለጉዳት ዳርጎናል ብለዋል። አሽከርካሪዎቹ ለእንግልት ተዳርገናል፣ የጫነው ዘይትና ስኳርም እየተበላሸ ነው ብለዋል። በፌዴራል ጉምሩክ የድሬዳዋ ቅርንጫፍ የንግድ ሚኒስቴር ያወጣውን መመሪያ እያስፈጸምኩ ነው ይላል። አዲስ ቸኮል ዝርዝር አለው። በገበያ ላይ ያለውን የስኳርና ዘይት አቅርቦት እጥረትና የዋጋ ንረት ለማረጋጋት በማሰብ የፌዴራል ንግድ ሚኒስቴር ከሐምሌ ሶስት ጀምሮ አስመጪዎች ከቀረጽ ነጻ ስኳርና የምግብ ዘይት እንዲያስገቡ ፈቅዶ ነበር። በዚህም መሰረት አስመጪዎች ከጅቡቲና ሶማሊላንድ ምርቶቹን ገዝተው ወደ ሀገር ውስጥ አስገብተው ማከፋፈል ጀምሮ ነበር። ከአስራ አምስት ቀን በፊት ጀምሮ ግን በየጊዜ የሚመጡ የአገር አቋራጭ አሽከርካሪዎች ከነ ዘይትና ስኳር ጭነታቸው በድሬራ ጉምሩክ ግቢ እንዲቆሙ እየተገደዱ መሆኑ አስመጪዎች ይገልጻሉ። በኮቪድ ናይንቲን ምክንያት በተፈቀደው ቀረጽ ነጻ ተጠቃሚ እንድንሆን ብለን ማለት ሰውንም ለመጥቀም በመንግስት ባስቀመጠው መሰረት ከንግድ ቢሮዎችም ማለት ነው። ይህም ፍቃድ ከንግድ ሚኒስቴር ዜትና ስፋት ሆኖም ግን ያለው የመንግስት ተቋማት በመናበብ ምክንያት እኛ ለከፍተኛ ወጪና እንግልት ተዳርገናል። መኪኖቻችን በሚገርም ሁኔታ አስራ አምስት ቀን በላይ ጅቡቲ፣ ሌላ ጉምሩክም የገቡት ኦልሞስት አስራ አምስት ቀን አልፏቸዋል። ተጨማሪ በሶማሌላንድ በኩልም በጅቡቲ በኩልም እያስገባን ያለነውን እቃ ማለት ነው ለህብረተሰቡም አልደበዘም እኛም አልተጠቀምንም። የሌለ ጫና በጣም ከፍተኛ ጫና እየደረሰብን ስለሆነ መንግስት ይሄን ነገር ማለት ተቋማት ተናቦ አስፈላጊውን ትብብር እንዲያደርጉልን። ምግብ ዘይት፣ ፈልሞይል አንዴ ና ፈልሞይል ና ስኳር አንዴ ዝናድ ይላሉ። እሱም ደግሞ ቅድሚያ የተነገረ ነገር የለም። ተሽከርካሪዎች ለአስራ አምስት ቀናት መቆማቸው በእነሱና በጫኑት ምርት ላይ ችግር እየፈጠረ መሆኑን የሚናገሩት ደግሞ አሽከርካሪዎች ናቸው። ልዩ መርበላለሁኝ ጅቡቲ ሹፌር ነኝ። ድሬዳዋ ጉምሩክ ውስጥ ያለው አሰራርም ሆነ ሹፌሮች አሁን እየተሰቃዩ ያሉት ስቃይ ከባድ ነው። በጣም እዚህ እየተቸገርን ነው ያለ ነው። ማነው ስለኛስ ተጠያቂ? አስር ቀን ዴሜሬጅ እኛ የነሱ ዴሜሬጅ ሁለት ሺህ ብር እና ሦስት ሺህ ብር ሊከፍል ይችላሉ ባለንብረቶች። ንብረቶች ከቀረጥ ነጻ ስለሆነ የገባው ጉዳያቸው አይደለም። አትራፊ ናቸው በጣም ግን አሁን ይሄ ትርጉም አለው ወይ? እኛ ተመላልሰን ብዙ መስራት የምንችለው ሰዎች ናት። ህዝባችንን ማገልገል ይገባናል። ብዙ የሚጠበቅብን ነገር አለ በሀገሪቱ ሀብትና በጣም ትልቅ ተጽዕኖ የሚፈጥር ነገር ነው። አሁን እናንተ ሂዳችሁ ጉምሩክ ውስጥ የቆሙትን መኪኖች ብታያቸው በፀሐይ ብዛት ዘይት እየቀለጠ ነው ያለው ሲመጣ እየተንገጫገጨ የሚወርድ ሁላ ዘይት ጠቅላላ መሬት ሁላ ዘይት ብቻ ነው ስኳር አጠይቀኝ እዛው የምታዩት ነገር ይሆናል እናንተ ብትሄዱ በፌዴራል ጉምሩክ የድሬዳዋ ቅርንጫፍ ጉምሩክ ኦፕሬሽን ምክትል ስራ አስኪያጅ የሆኑት አቶ ቶለሳ ጅደኛ ችግሩ ከጉምሩክ ጋር የተያያዘ አይደለም ይላሉ አስመጪዎች ከቀረጽ ነጻ እንዲያስገቡ ከተወሰነ በኋላ ምርታቸውን ለንግድ ስራዎች ኮርፖሬሽን በቅናሽ ዋጋ ያስረክቡ የሚል ድንገተኛ መመሪያ ከንግድ ሚኒስቴር በመምጣቱ ነው ችግሩ የተፈጠረው ብለዋል ንግድና ሚኒስቴር ደብዳቤ ጽፋል እነዚህ ፈልሞይል እና የሚረጋ ዘይት እና ሱካር ለንግድ ስራዎች ኮርፖሬሽን እና ኢንዱስትሪ ግባት ኤጀንሲ የሚባል አለ። ለእነዚህ ያስረክቡ። እነዚህ ያስመጫዎች እቃዎችን ሲያመጡ ሁለቱም አይነት ምግብ ነኮች ለንግድ ስራዎች ኮርፖሬሽን እና ለኢንዱስትሪ ግባት ኤጀንሲ። ስለዚህ ከዛ በኋላ መመሪያ ልኳል። በብዛቸው መመሪያ መሰረት ከጉምሩክ እቃ ከማውጣታቸው በፊት ሄዶ ከእነዚህ ሁለት ድርጅቶች ለእነሱ እንደሚሸጡ ውል ያምጡ። ውል ሲያመጣው አስመጪዎቹ ማለት ነው። ለእነሱ መሸጥ አንችልም፣ በጣም በርካሽ ዋጋ ስለሚገዙ ለእነሱ መሸጥ አንችልም ብለው ድሬዳዋ ንግድና ኢንዱስትሪ ቢሮ የሚገኙ ስማቸው መግለጽ ያልፈለጉ አመራር ከሐምሌ ሶስት ጀምሮ አስመጪዎች ከቀረጽ ነጻ አምስት አይነት የምግብ ሸቀጦችን እንዲያስመጡ የሚፈቅድ መመሪያ መውጣቱን ያወሳሉ። ይህ ሲሆን ግን መጀመሪያ ከቀረጽ ነጻ ማስገባት የሚፈቀድላቸው በየክልሉ የተመረጡ አስመጪ ማህበራትና ድርጅቶች በዚህ አሰራር ከውድድር ውጭ እንዳይሆኑ ስጋት ሳይፈጠር እንዳልቀረ ይናገራሉ። በዚህም የተነሳ ንግድና ጤና ኢንዱስትሪ በግብታዊነት አዲስ መመሪያ ማውጣቱ ነው የሚገልጹት። በፌዴራል ጉምሩክ የድሬዳዋ ቅርንጫፍ ኦፕሬሽን ክፍል ምክትል ስራ አስኪያጅ የሆኑት አቶ ቶሎሳም አስመጪዎቹ መጀመሪያ እንደተነገራቸው በፈለጉት የሀገሪቱ ክፍል ያስመጡትን የስኳርና ዘይት ምርት መሸጣቸው ቀርቶ ለንግድ ስራዎች ኮርፖሬሽንና የኢንዱስትሪ ግብዓት ኤጀንሲ በቅናሽ ዋጋ እንዲያስረክቡ የሚያስገድድ መመሪያ አውጥቷል ይላሉ። አስመጪዎችም ይህንን ውል ከፈረሙ ብቻ ተሽከርካሪዎቻቸውን ማንቀሳቀስ እንደሚችሉ ተናግረዋል። ሆኖም አስመጪዎች በመንግስት እንዲሸጡ የቀረበላቸው ተመን አክሳሪ ነው ይላሉ። በዚህም የተነሳ የስኳርና ጊዜ ምርቶቹ ለብረተሰብ ሳይደርሱ ከሁለት ሳምንት በላይ ለከፍተኛ ሙቀት በመጋለጻቸው እየቀለጡና እየፈሰሱ ናቸው ብለዋል። በጉዳዩ ላይ የንግድ ሚኒስቴር ምላሽ እንዲሰጥን ያደረግነው ተደጋጋሚ ሙከራ አልተሳካም። ሚኒስትር ዴኤታው አቶ ስለሽ አስፋው ስብሰባ ላይ እንደሆኑና ቆይተው እንደሚደውሉ ቢነግሩንም ይህ ዜና እስከተጠናቀረበት ጊዜ ድረስ ግን ልናገኛቸው አልቻልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ